ናራቭ ድርሰት ኢትዮጵያ የንጉሰ ነገስት ሀገር ናት። ንጉስ የኢትዮጵያ ንጉሰ ነገስት ከፍ ያለ ገንዘብ አለው። ከፍ ማለት ትልልቅ ቤቶች ሰራ! ዛፉ ብዙ ቅርንጫፍ አለው። የዋሽንግቶን ከተማ ነዋሪ ነው። ትምህርትን ማሻሻል እፈልጋለሁ። አሻሻለ፣ ያሻሽላል። የወንድሜ ስራ ንግድ ነው። በቅርብ ጊዜ ንግዴን ማስፋፋ ትፈልጋለሁ። አስፋፋ፣ ያስፋፋል። ኢኮኖሚ ኢኮኖሚ። ንግድ ያበለጽጋል። አበለጸገ ማበልጸግ የህዝቡን የኑሮ ደረጃ አሻሻለ። ስሙን ማንሳት አልፈልግም። አነሳ፣ ያነሳል። በብዙ ጥረት ወደ አሜሪካ መምጣት ቻለ። በውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ እሠራለሁ። ትምህርቴ በየጊዜው ይሻሻላል። ተሻሻለ። መሻሻል። ስለ ባንክ በኢትዮጵያ ውስጥ ከሚገኙት ባንኮች ሁሉ የኢትዮጵያ ንጉሠ ነገሥት መንግስት ባንክ ከሁሉም ከፍ ያለ ነው። የሚገኘውም በአዲስ አበባ ከተማ ውስጥ ነው። በዚህ ባንክ ውስጥ ብዙ ሰራተኞች ይገኛሉ። በትልልቅ ከተማዎች ሁሉ ቅርንጫፎች አሉት። ከኢትዮጵያ ውጭም በአንዳንድ አገሮች ውስጥ ቅርንጫፍ በቅርብ ጊዜ ከፍቷል። ለምሳሌ ባለፉት ሦስት ዓመታት ውስጥ አንድ ትልቅ ቅርንጫፍ በሱዳን ውስጥ ከፍቷል። የኢትዮጵያ ንጉሠ ነገሥት መንግስት ባንክ ብድር ለኢትዮጵያውያን ያበድራል። ነጋዴዎችና የመንግሥት ሠራተኞች እንደዚሁም የከተማው ነዋሪዎች ሁሉ ኑሯቸውን ለማሻሻልና ንግዳቸውን ለማስፋፋት ገንዘብ ይበደራሉ። ነጋዴዎችም ከባንክ በሚያገኙት ገንዘብ ወለድ ይከፍላሉ። ከዚህም በላይ ባንኩ የአገሩን ኢኮኖሚ ለማበልጸግና የሕዝቡን የኑሮ ደረጃ ለማንሳት ብዙ ጥረት ያደርጋል። ባለፉት ዓመታት ውስጥ ይህ ባንክ ከማናቸውም የመንግስት መስሪያ ቤቶች ብዙ ማሻሻልን አድርጓል። ጥያቄዎች በኢትዮጵያ ውስጥ ካሉት ባንኮች የሚበልጥ የትኛው ነው? የዚህ ባንክ ቅርንጫፎች የሚገኙት የት ነው? በዚህ ባንክ ውስጥ ስንት ሰራተኞች ይገኛሉ? በኢትዮጵያ ውስጥ ቅርንጫፎች አሉት? ይህ ባንክ ብድር ለማን ይሰጣል? ለምን ጉዳይ ያበድራቸዋል? ገንዘቡን የተበደሩት ሰዎች ስንት ወለድ ይከፍላሉ? ባንኩ በተለይ የሚያደርገው ጥረት ለምንድን ነው? ገንዘብ ለማስቀመጥ በወር ስንት ጊዜ ወደ ባንክ ትሄዳለህ? በባንክ ውስጥ ላስቀመጥኸው ገንዘብ በዓመት ስንት ወለድ ታገኛለህ? ገንዘብን በባንክ ውስጥ ማስቀመጥ ለምን ይጠቅማል? በሱዳን ውስጥ ስንት ቅርንጫፎች አሉ? This is the end of unit 24.